በሕዳሴ ግድብ ግንባታ ምክንያት አባይ የሚፈስበት አቅጣጫ መቀየሩ ለውዝግብ ምንጭ ሊሆን አይችልም ሲሉ የኢትዮጵያ ብሔራዊ የውሃ ኤክስፐርቶች ቡድን መሪ አስታውቀዋል። የኤክስፐርቶቹ ቡድን መሪ ዶክተር ስለሺ በቀለ በተለይ ለቪኦኤ እንደገለጹት ለግብፃውያኑ ቅሬታ መነሻ የናይልን ውሃ በበላይነት የመቆጣጠር ፍላጎት ሊሆን ይችላል። እስክንድር ፍሬው ከአዲስ አበባ ዝርዝራለሁ። የናይል ውሃ የሚያስተሳስራቸው ሁለት አገሮች፣ ከአንድ ወንዝ የሚጠጡ የአንድ አህጉር ህዝቦች፣ ልዩነታቸውን በዚሁ ምክንያት ተከስቷል። እነሆ አባይ የውዝግብ የሰጣ ገባ ምክንያት ሆኗል። ከሁለቱም አገራት አቅጣጫ የተደመጠው አስተያየት የተባለው ሁሉ ይሄንን አንጸባርቋል። የውሃ ኢንጂነሮች የሆኑት የሁለቱ አገራት ጠቅላይ ሚኒስትሮች፣ ፖለቲከኞች፣ በዘርፉ የተሰማሩ በርካታ ባለሙያዎች ልዩነቶቻቸውን ሙሉ በሙሉ አልፈቱም። የግብፅ ፖለቲከኞችና ባለሙያዎችም አሉታዊ አስተያየቶችን መስጠታቸውን ቀጥለዋል። ግብፅ በህዳሴው ግድብ ላይ ያላት አቋም ግልጽ ብሎ የወጣው ደግሞ የአባይን ወንዝ ተፈጥሯዊ አቅጣጫ የማስቀየሩ ተግባር ከተከናወነ በኋላ ነው። ዶክተር ስለሺ በቀለ ግድቡን አስመልክቶ የተቋቋመው የኢትዮጵያ ብሔራዊ የውሃ ኤክስፐርቶች ቡድን ሰብሳቢ ናቸው። ቀድሞ የአርባ ምንጭ ዩኒቨርሲቲ ዲን፣ በዓለም አቀፍ ምርምር ኢንስቲትዩትም በናይል ተፋሰስ ሀገራት የክፍለ አህጉሩ ዳይሬክተር ሆነው ሰርተዋል። የአባይ ወንዝ የተፈጥሮ አቅጣጫ ተቀየረ ሲባል ምን ማለት እንደሆነ ያብራራሉ። ምንም ማለት አይደለም። በውኃ ላይ የሚያመጣው ተጽዕኖ ምንም ነገር የለም። ጊዜያዊ አቅጣጫ ቀየረ ማለት ግድብ ተሰርቶ ሲጠናቀቅ ውሃ ከጀርባው ያቁራል ወይንም ሪዘርቨር የምንለውን ነገር ይፈጥራል፣ መጠራቀሚያ ይፈጥራል፣ እንደ ሀይቅ ማለት ነው ከግድቡ ጀርባ። ያን ግድብ ግን ለመስራት የወንዙን ደረቅ ማድረግ ያስፈልጋል። ውሃውን ዞር አድርጎ በደረቅ መሰረት ላይ አንደኛ ጥልቀት ያለው ጥናት ለማካሄድ እስከ መቶ ሀምሳ መቶ ሰላሳ ሜትር ድረስ ወደ ምድር ውስጥ ተገብቶ ጥናት መደረግ አለበት። ያ የሚደረገው ለምንድን ነው? በመሬት ውስጥ ያለው የመሬት ይዘት ደካማ ከሆነ ትልቁን ግድብ መሸከም የማይችል ከሆነ እንዲሸከም ደግሞ አስፈላጊውን የምህንድስና ሙያ ተጠቅሞ ያንን ለማጠናከር እንዲቻል የመሳሰሉትን ጥናት ለማድረግ ከጥናቱ በኋላ ደግሞ ግንባታውን በደረቅ መሰረት ላይ ለማድረግ ውሃውን ዞር ማድረግ ያስፈልጋል። እንግዲህ ምንድን ነው የሚደረገው? ውሃው ወደ አንድ አቅጣጫ ይቀይርና ከ50 ከ60 ሜትር በኋላ ተመልሶ እዛው ወንዝ ውስጥ ይገባል። እና ያንን ለማድረግ በፊት ደረቅ ከሆነው በአንደኛው ወገን ይወሰ ይወሰድና እዛ ላይ ካልቨርት የምንለው ወይም እንደ ቦይ ይሰራል በኮንክሪት በኋላ የትልቁ ግድብ አካል የሚሆን ያ ተሰርቶ ከተጠናቀቀ በኋላ ውሃው ወደዛ አቅጣጫ ይቀይርና በፊት ይፈስበት የነበረው የወንዝ የታችኛው ክፍል ደረቅ እንዲሆን ይደረጋል። ውሃው በዛ ስር በሚያልፍበት ጊዜ ያ ይከደናል። በኋላም የግድቡ አካል ይሆናል። ውሃው እንግዲህ ወደ ታች ግንባታው እስኪጠናቀቅ ድረስ በዛ ውስጥ እያለፈ ይሄዳል ማለት ነው። በኋላ ግንባታው ሲጠናቀቅ ያ ነገር ይዘጋል። ይዘጋና ውሃው ይጠራቀማል። ከዛ የምንፈልገውን ውሃ በግድብ ውስጥ እናገኛለን ማለት ነው እናም እንደዚህ አይነቱ የወንዝን አቅጣጫ የማስቀየር ተግባር ለውዝግም ምንጭ ሊሆን አይችልም ባይ ናቸው ዶክተር ስለሺ እንግዲህ ይሄ ማለት ምንም ማለት አለ ውሃው የትም አልሄደም ትንሽ ዞር ተደርጎ ተመልሶ እንዲፈስ ተደረገ ይሄ የውዝግም መንስኤም ሊሆን አይችልም ብዙ ኢነርጂ ነው ያለቀበት ብዙ ሀይል ነው በዛ ዙሪያ ይሰማ የነበረው ግብፃዊም ሆነ ኢትዮጵያዊ ወይም ሱዳናዊ ሁሉም አለም ውስጥ ያለ ሙያተኛ ሁሉ ይህን በቀላሉ የሚረዳው ነገር ነው። የግድቡ ግንባታ በታችኞቹ የተፋሰስ ሀገራት ላይ ምንም አይነት ጉዳት የማያስከትል ከሆነ የግብጽ ፖለቲከኞችና ባለሙያዎች አስተያየት ከየት መጣ? እኔም በትክክል አይገባኝም። የኢትዮጵያ ህዝቦች እና የግብጽ ህዝቦች ወይም አጠቃላይ ናይል ተፋሰስ ሀገሮች የጋራ ተጠቃሚ የሆኑ ኢኩቴብል ሼሪንግ የምንለው የጋራ ተጠቃሚነት የታችኛው ሀገሮች ላይ ጉልህ ወይንም ከፍተኛ ተጽዕኖ በማያሳድር መልኩ የላኛው ሀገሮች ይጠቀሙ የሚለው የኮምፕሬንሲቭ ፍሬምወርክ አግሪመንት የመሳሰሉት የሚባሉት ነገሮች ለ10 ዓመት ሲሰራበት የቆየው ያንን ነው የሚያመላክተው። ለህዳሴው ግድብ ግንባታ ይፋ ከተደረገ ቆይቷል። ነገር ግን ግብጽ ውስጥ አስተያየቶቹ በጣም የተጋጋሉትና እስከ ዛቻም ድረስ የደረሱት አንዳንድ ፖለቲከኞቻቸው አማካኝነት ወንዙን አቅጣጫ የማስቀየር ስራ የአባይን ወንዝ በጊዜያዊነት አቅጣጫ የማስቀየር ስራ መሰራቱ ይፋ ሲደረግ ነው። ለምን ግብጾቹ መጀመሪያ ያልሰጡት አይነት አስተያየት ሀይለ ቃል ያዘለ አስተያየት አሁን መስጠት አስፈለጋቸው? ይሄኛውን ምን ለየት ያደርገዋል? ዶክተር ስለሺ እርስዎ ሲያዩት? እኔ እንጃ በዚህ ህዳሴ ግድብ ሳቢያ የራሳቸው ውስጥ ችግር ኖሮ እርስ በርስ የመተባበር ፖለቲካ አቅጣጫ ማስቀየር ሊሆን ይችላል። ግልጽ አይደለም። ነገር ግን ሁሉም ግብፃውያን በነገራችን ላይ አንድ አይነት አቋም የላቸውም። ፖለቲከኞቹም ቢሆኑ ባለሙያዎቹም ቢሆኑ ከፖለቲከኞቹ መካከል ለምሳሌ የግብፁ ጠቅላይ ሚኒስትር የውሃ መሀንዲስ ናቸውን አውቃቸዋለሁ በደንብ ይረዳሉ። ሃይድሮፓወር ግድብ ምን ማለት እንደሆነ ውሃ ኮንሱም አያደርግም፣ ውሃ አያባክንም። እዛ የጠራቀመ ውሃ ይፈሳል፣ ውሃውን ያገኙታል። የበለጠ ጥቅም ወደ ታችኛው ሀገር እንደሚመጣ ያውቁታል። በእርግጥ ከሳቸውን የምንም ብዙ ድምፅ ሰምቼ አላውቅም። ሌሎችም ከተቃዋሚ እንደ እነ አልባራዳይ ያሉት እንደውም የግብጽ መንግስት ፖለቲከኞች ባለፈው ባራመዱት አቋም ኢትዮጵያና ሱዳንንም ጭምር ይቅርታ መጠየቅ አለባቸው የሚል አቋም አራምደዋል። አንዳንድ ኤክስፐርቶችም ከግብጽም ፖዚቲቭሊ ስለግድቡ የሚጽፉ አሉ። ዶክተር ስለሽ እንግዲህ እርስም ጠቅሰውታል። ለምሳሌ የግብፁ ጠቅላይ ሚኒስትር የውሃ መሀንዲስ ናቸው ብለዋል። እንደ አጋጣሚ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም የውሃ መሀንዲስ ናቸው። በርካታ ኤክስፐርቶች አሉ በሀገራችን በእነሱም ሀገር በርካታ ኤክስፐርቶች አሉ። በዘርፉ አንድ አይነት ቋንቋ መናገር ያልተቻለበት ምክንያት ታዲያ ምንድን ነው? በቴክኒካል ሌቭል ሲመጣ መግባባት መቼም ከሳይንስ ውጭ ሊሆን አይችልም። ሳይንስን የተመረኮዘ ከሆነ መግባባት ይቻላል። ነገር ግን የአንድ ወገንን የበላይነት ብቻ ለዘላለም የማቆየት ታሪካዊ መብት ሌላኛው ሀገር የሌለበትን የስምምነት ሕግ ሌላኛው እንዲቀበል የማድረግ ከንቱ ምኞት የመሳሰሉት ነገሮች በሚሆኑበት ጊዜ መግባባት አይኖርም። ለዚህም ነው የላኞቹ ተፋሰስ ሀገሮች ሊያግባባ ይችላል ብለው ከግብጽና ሱዳንም ጋር አብረው ለአስር አመት ሰርተው መጨረሻ ላይ ሁለቱ ሀገሮች ያልፈረሙበት የላኛዎቹ ሀገሮች ግን ያጸደቁት ሰነድ ያለው ኤክስፐርቶቹ ተግባብተው ነው አንድ ላይ አስሩም ኤክስፐርቶች የፈረሙበት ሰነድ የወጣው። ስለዚህ ኤክስፐርቶቹ ይግባባሉ። ፖለቲካዊ ነው መግባባት ያልተፈጠረው ፖለቲካዊ ሁኔታዎች በማየላቸው የኔ ጥቅም ይብለጥ በሚል በግብጽ በኩል አቋም በመያዙ ነው ነው እያሉኛል። እኔ የሚመስለኝ እንደዛ ነው። የኔ ጥቅም ይብለጥ፣ ሌሎቻችሁ እንደነበራችሁ ቆዩ የሚል አይነት አመለካከት ሊሆን ይችላል። የውሃ መሐንዲስና የኢትዮጵያ ብሔራዊ ኤክስፐርቶች ቡድን ሰብሳቢ ከሆኑት ዶክተር ስለሺ በቀለ ጋር ያደረግኩትን ሰፋ ያለ ቃለ ምልልስ በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ